the voice of America. ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሙስሊም ማህበረሰብ መሪዎችን አነጋግረዋል። ላለፉት ዓመታት የተከሰቱ ችግሮች እንዲፈቱ ወይም ለመፍታት የሚያስችል ሀሳብ እንዲያቀርብ ዘጠኝ አባላት ያሉት አንድ ኮሚቴም ተቋቁሟል። የኮሚቴውን ስራ በሚያደናቅፍ ማንኛውም የመንግስት አካል ላይም የማያዳግም እርምጃ እንዲወሰድ ጠቅላይ ሚኒስትሩ ማረጋገጣቸው ተሰማ ይለናል መለስካቸው አመሃ በተከታዩ ዘገባው። በዚህ ውይይት አንዱ ዋና ባለድርሻ ሆኖ የቀረበው የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ ቃል አቀባይ አቶ አሕመዲን ጀበል ለአሜሪካ ድምፅ እንዳስታወቁት ጠቅላይ ሚኒስትሩ ሁለቱንም የኢትዮጵያ ህዝበ ሙስሊምን እንወክላለን የሚሉትን አካላት አነጋግረዋል። በፊት ለየ ብቻ በኋላ ደግሞ በአንድነት ሰብስበዋቸዋል። ጠቅላይ ሚኒስትሩ ለኢትዮጵያ እስልምና ጉዳዮች ምክር ቤት መሪዎችም ሆነ ለኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ መንግሥት የሚሰጠው ድጋፍ የለም፣ መንግሥት የሚደግፈው የኢትዮጵያ ሙስሊም ማኅበረሰብን እንደሆነም ለሁለቱ አካላት እንዳረጋግጡላቸው አቶ አሕመዲን ጀበል ተናግረዋል። አቶ አሕመዲን ጀበል መፍትሄ አፈላላጊ ኮሚቴው ለጠቅላይ ሚኒስትሩ ካነሳቸው ችግሮች መካከልም ጥቂቶቹን አውስተው ነበረ እንዳይሰሩ የማድረግ ሂደቶች እንደነበሩ፣ ከዛም አልፎ ሙስሊሙን የመከፋፈል አንድነት ላይ እየተሰሩ የነበሩ ምሳሌ አስራ ዘጠኝ ዘጠና ዘጠኝ ላይ ከላይ አመለካከት ያላቸው አሊሞች በጋራ አንድነት ላይ ተስማምቶ የጨረሱትን ያደናቀፈው ደህንነት መስሪያ ቤቱ ነው። ይህም በግልጽ የሚታወቅ ነው ብለን ዝርዝር ችግሮችን እና ህብረተሰቡ የፈለገውን መሪ መምረጥ አለመሳሉን ጨምሮ በስፋት አነሳን። ጠቅላይ ሚኒስትር አብይ አህመድ ሁለቱንም ወገኖች በአንድ ላይ ባነጋገሩበት ወቅት የተለያዩ የመፍትሄ ሀሳቦች መነሳታቸውንም አቶ አህመድን ለአሜሪካ ድምፅ ዘርዝረው ነበር። የተለያዩ የመፍትሄ አማራጮች፣ ሽግግር መጅሊስ መቋቋም አለበት አሁን ያለውን ህብረተሰቡ የማይቀበለውና በመካከለኛው መንገድም ያልተመረጠ መሆኑ በግልጽ የሚታወቅ ጉዳይ ነው። የሽግግር መጅሊስ ብለን ስንል ማንነው የሽግግሩን የሚያቋቁመው? እንዴት ነው የሚቋቋመው? ምንም ማንዴት ይኖረው መሰል ሂደቶቹ ስንሄድ ሽግግር መፍትሄ ነው ወይ የሚለው ውይይት ነበረ። በመጨረሻ ግን የመጅሊስ ምርጫ ብቻን ሳይሆን ሌሎች ውስብስብ የመዋቅር ችግሮችንና ተያያዥ እንቅፋቶችን መርምሮ የመፍትሄ ሀሳብ የሚያቀርብ አካል ለመሰየም ስምምነት መደረሱን አቶ አህመዲን ገልጸዋል። መረጥ ከመፍትሄ አፈላላጊ ኮሚቴ ሶስት ሰው፣ ከኢትዮጵያ እስልምና ጉዳዮች ሶስት ሰው፣ ሁለቱም ውጭ የሆኑ ሶስት ሰዎች፣ አጠቃላይ ዘጠኝ ሰዎች ተመርጠው አጠቃላይ የኢትዮጵያ እስልምና ጉዳዮች በምን መልኩ ቢዋቅር የኢትዮጵያ ሙስሊምን ጥሩ ደረጃ ላይ ሊያደርስ ይችላል፣ ሕብረተሰቡ ውስጥ ምን ይፈልጋል በሚል ባለሙያዎችን፣ አሊሞችን፣ ህዝቡን በማወያየት ሀሳቦችን እንዲሰበስብ ከኢትዮጵያ ውጭም ያሉ የተለያዩ ሀገራት መጅሊስ እንዴት ነው የተዋቀሩት የሚለውንም በማጥናት ከኢትዮጵያ ውጭ በመሄድም ጭምር የሌሎችን ሀገሮች ኤክስፒሪንስ በማየት ጭምር መፍትሄ ላይ መስራት ጠቃሚ ነው በሚለው ሀሳብ ላይ ስምምነት ተደረሰ። የዚህ ኮሚቴ አባላትስ እነማን ናቸው? ከመጅሊስ የተመረጡት ሶስት ሰዎች ናቸው። ሙፍቲ ሀጂ ዑመር እድሪስ እና እንደዚሁም አሁን በአሁኑ ወቅት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ መሐመድ አሚን ጀማል እንዲሁም ሀጂ ከድር ሁሴን የሚባሉ ከኢትዮጵያ እስልምና ጉዳዮች ከመፍትሄ አፈላላጊ ኮሚቴ ደግሞ ኡስታዝ አቡበከር አህመድ፣ ካሚል ሸምሱና እኔ አህመድ ዲንጀበል ሶስታችን፣ ገለልተኛ ከተባሉት ደግሞ ሶስት ሰዎች ሼክ መሐመድ ጀማል አጎናፍር፣ ከዚህ በፊት የአዲስ አበባ ዩኒቨርሲቲ ምክትል ፕሬዚዳንት የነበሩት ዶክተር መሐመድ ሀቢብ፣ እንደዚሁም በአሁኑ ሰዓት ዩኒቨርሲቲ አስተማሪ የሆኑት ዶክተር እድሪስ መሐመድ እነዚህ በጋራ በመሆን ጉዳዩን አጥንተው በተለያየ አቅጣጫ መፍትሄ ይዘው እንዲያቀርቡ ነው በለጊዜው ኮሚቴውን በመሪነት ጠቅላይ ሚኒስትሩም የሁሉም ወገን የተስማማው አጅ ኡመር ድሪስ ሙፍቲ እሳቸው ቼርማን ሆነው ኮሚቴውን እንዲመሩ ነው። የኮሚቴው ቃል አቀባይ ለአሜሪካ ድምፅ እንደገለጹት ጠቅላይ ሚኒስትሩ ከዚህ በኋላ መንግስትና ሃይማኖት የተለያዩ መሆናቸውን አንዱ በሌላው ጉዳይ ጣልቃ መግባት እንደሌለበት በሕገ መንግስቱ በግልጽ የተደነገገውን ተግባራዊ ሊያደርጉት የተነሱ ይመስላል። ኮሚቴ ስራውን ሰርቶ መፍትሄ ሊያመጣ በሚንቀሳቀስበት ጊዜ በተለይ የእስልምና ጉዳዮችን አስመልክተው የተናገሯቸው ከእናንተ ውስጥም ከሌላም ሆኖ ያው ከደህንነት ጋር ግንኙነት በማድረግ ከፖሊስ ከተለያዩ አካላት ጋር ይሄ ኮሚቴ የሚሰራውን ስራ በማደናቀፍ ወደኋላ ለመመለስ የሚሞክር አካል ካለ የማያዳግም እርምጃ መንግስት ይወስድበታል። የሙስሊሙ ጉዳይ በዚህ በሚያግባባ መልኩ መቋጨቱ ለመንግስትም ለሀገርም ይጠቅማል። ይሄን ማድረግ ደግሞ የእኔ ሳይሆን የእናንተም ግዴታ ነው። ይህንንም አስቡ። ያለፈውን ነገር ረስታችሁ ወደፊት ሂዱ ነው። ከወራት በፊት የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴና የኢትዮጵያ እስልምና ጉዳዮች ምክር ቤት መሪዎች እንኳን በአንድ ጠረጴዛ ዙሪያ ሊዋዩ ቀርቶ አይን ለአይን የሚተያዩ አልነበሩም። የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት በቅርቡ በምህረት ከመፈታታቸው በፊት በአሸባሪነት ተወንጅለው ረዣዥም የእስር ዓመታት ተፈርዶባቸው ውህን የነበሩ መሆናቸውም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ